በአማራ ክልል በተለያዩ አካባቢዎች የሐሰተኛ ምስክር በዜጎች ላይ ተጽዕኖ እየፈጠረ እንደሆነ ነው የፍትህ አካላትና ነዋሪዎቹ የሚገልጹት። ችግሩ በክልሉ ምክር ቤት ጉባኤዎች ሳይቀር በተደጋጋሚ እየቀረበ ውይይት ቢደረግበትም መሻሻል እንዳልታየበት ነው ያነጋገርናቸው አካላት የሚናገሩት። አቶ ላንቲደሩ ተስፋዬ በባህር ዳርና አካባቢው ከፍተኛ ፍርድ ቤት በአንድ ጉዳይ ላይ ለምስክርነት ተጠርተው ነበር ያገኘኋቸው። ሐሰተኛ ምስክርነት በክልሉ በከፍተኛ ደረጃ ላይ ይገኛል ነው ያሉኝ። ሀሰት ምስክርነቱ በጣም ሰፊ ነው። በተለይ አማራ ክልል ላይ ከሚጠበቀው በላይ ነው። ሰው ዝም ብሎ ብቻ የሚመሰክርበት ነገር አለ። አስመስካሪውም ጥቅም ለማግኘት፣ መስካሪውም ጥቅም ለማግኘት የሚያደርጉት ነገር አለ እና ብዙ ቦታ ላይ ያየሁት የሀሰት ምስክር ነው። የአማራ ክልል ምክር ቤት የህግና ፍትህ አስተዳደር ቋሚ ኮሚቴ ሰብሳቢ አቶ አማረ ሰጤ ችግሩን የክልሉ ምክር ቤት በየወቅቱ የተወያየበት ቢሆንም አሁንም ግን በአንዳንድ አካባቢዎች በተለይም ከመሬት ባለቤትነት ጋር በተያያዘ በስፋት እንደሚታይ አብራርተዋል። ለምሳሌ ተደራጅቶ በሀሰት የመመስከር ማለት ነው። በሀሰት የመሰክርና ለምሳሌ ወንጀል ያልሰራን ሰው እንደሰራ አድርጎ ወይም ደግሞ በዘመድ አዝማድ እና እነዚህ ገንዘብ የሌላቸውና ድሀ ሰዎች መሬት ሊሆን ይችላል ለምሳሌ 1989 ከፍሎ ተደርጓል መሬት ከፍሎ የተደረገ ከሆነ 1989 የተከፈለው የነበሩ ሰዎች አቅመ ደካሞችና እንትኖችን በዛን ጊዜ ልክ ለእነሱ እንዳልተሰጥ አድርጎ የመመስከር በዚህ መሰረት ብዙ ሰዎች የሀሰተኛ ምስክር በከፍተኛ ደረጃ የተስፋፋ መጥቷል። አረሚያዎትም ሰዎችን ስጠይቃቸው በፖሊስ ጣቢያዎችም ውሳኔ ያገኙ ሰዎችን ስጠይቃቸው ሂደህ ደግሞ በህብረተሰቡም ስታወያየው የአስተኛ ምስክር በከፍተኛ ደረጃ ያለበት ሁኔታ አለ። የችግሩ የስፋት መጠን ሰፊ መሆኑን የሚናገሩት አቶ አማረ ይህንን ለማወቅ ጥናት እንደሚያስፈልግ ተናግረዋል። ይህ እንግዲህ ፋርዘር በዳታ ወስደህ ሪሰርች መሰራት አለበት። ሪሰርች አልተሰራበት። እኛም ቢሆን አጠቃላይ ዝም ብለን ግርድፍ ህብረተሰቡን ስናነጋግር የምናገኘ ዲቴል ሪሰርች ሰርተን የዚህ ችግር ነው መነሻ ሄ ነው መፍትሄው ሄ ነው የሚል ነገር አንተ ለሪሰርች አሰራርም አንድ ትልቁ ችግር ነው። የአማራ ክልል ጠቅላይ አቃቢ ህግ አቶ ፍርዴቸሩ ችግሩ ሴቶች፣ ህጻናትና እገዛ በሚፈልጉ የህብረተሰብ ክፍሎች ላይ ጎልቶ እንደሚታይ ተናግረዋል። የመንግስት ተቋማት ሳይቀር የተጣራ መረጃ ስለማይሰጡ ሀሰተኛ ምስክርነትም ሰፊ እንደሆነ ነው ያብራሩት። ሴቶች፣ ህጻናት፣ አረጋውያን እነዚህ በተመለከተ ደግሞ ከግለሰቦች በመደራጀት በሚሰጠው ሀሰተኛ ምስክርነት መብታቸውን እያጡ እንደሆነ በተለይም ከመሬት ጋር ተያይዘ የሚደረጉ ክርክሮች የምናያቸው በርካታ ናቸው። ይሄ የግለሰቦች ብቻ ሳይሆን ከመንግስት ተቋማትም ላይ ጭምር የሚገለጽ ነው። የመሬት አስተዳደር ላይ ያለ ቀበሌ ላይ ያለ አንድ የኮሚቴ ወረዳ ላይ ያለ አንድ የመሬት አስተዳደር ባለሙያ ወይም ዞን ላይ ያለ የመሬት አስተዳደር ባለሙያ የተሳሳተ ማስረጃ በመስጠት ይሄ መሬት የከሌ ነው ብሎ በአግባቡ ሳያጣራ የሴቶቹን፣ የህፃናትን ጥቅም የሚጎዳ ደብዳቤ ይሰጣል። በዚህ ምክንያት መብታቸውን ያጡ በተቃራኒ የተወሰነባቸው በርካታ ሴቶችና ህጻናት አሉ። እየሰፋ የመጣውን የሐሰተኛ ምስክርነት ለመከላከል የንቃተ ህግ ትምህርት ለህብረተሰቡ ለመስጠት እቅድ መያዙን ጠቅላይ አቃቢ ህጉ ለዲደብሊው ተናግረዋል። የሰራው ስራ ወደፊት እንደተጠበቀ ሆኖ የሰው ምስክርነትን በማስረጃነት የመቀበል ስርዓትን መቀነስና የማስረጃ ስርዓታችንን ዘመናዊ ማድረግ ደግሞ በዘላቂነት ችግሩን ለመፍታት ያግዛል። ከዚህ አኳዱ እኛም አሁን ጠቅላይ አቃቢ ግን ስናቋቁም ይሄ ትኩረት ተሰጥቶት እንዲሰራ ማህበረሰቡ ላይ ግንዛቤ መፍጠር እና በተለይ ሐሰተኛ ምስክሮችን እንዲጠላ የማድረግ ነገር ህብረተሰቡ ላይ አተኩረን መስራት እንዳለብን፣ ይህንኑ የሚሰራ ክፍልም እንዲደራጅ የንቃት ህግ ትምህርት በደንብ እንዲሰጥ የማድረግ ስራ መቅረጽ ሞክረናል። አለም ነው መኮንን ለዲደብልዩ ራዲዮ ባህር ዳር